ቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በዛሬው ዝግጅት በአዲስ አበባ ከተማ በመፍረስ ላይ ያሉ የመኖሪያ ቤቶችና መፈናቅሎችን የተመለከተ ዘገባ ይዘናል። የእኔ ብቻ አይደለም፣ በሺ የሚቆጠር ቤት ነው የፈረሰ። ይህ የእኛ ኤሪያ ግራ ሰፈር እና ጋሮዳ የሚባለው ብቻ ከአንድ ሺ ዘጠኝ መቶ አባወራ በላይ የሚኖርበት ማንጎ ጨት የሚባለው ከሶስት ሺ ምናምን አባወራ በላይ የሚኖርበት ቀርሳ ኮንቶማ የሚባለው ደግሞ ከዛ በላይ የሚኖርበት በጣም ብዙ ሺ አባወራ የሚኖርበት ነበረ። በሌላኛው ዘገባችን ደግሞ በዩናይትድ ስቴትስ ጉብኝት በማድረግ ላይ የሚገኙት በቅርቡ ከእስር የተፈቱት የኦፌኮ መሪ አቶ በቀለ ገርባ በአሜሪካ ድምፅ ሬዲዮ ስለ ኑሯቸው፣ ስለ ፖለቲካ እንደዚሁም የትግል መርሆቻቸውና ስለ እስር ቆይታዎቻቸው ተወያይተዋል። በአብዛኛው እስር ቤት ያሉ ሰዎች እንደውም መልካም ሀሳቢዎች፣ ቅን ሀሳቢዎች ለሀገር የደከሙ ብዙ ዋጋ የከፈሉ ለመክፈልም ፍላጎቱ ያላቸው ሰዎች በእንዲህ አይነት ቦታ መኖራቸውን በደንብ እንድገነዘብ አድርጎኛል ሁሉንም ከዝግጅታችን ታገኛላችሁ ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ ዜና እናስቀድም ለዜናዎቹ ተመልሰን መተናል። በቀዳሚው ዜናችን የኦሮሞ ዴሞክራሲያዊ ግንባር በቅርቡ በኢትዮጵያ የተካሄዱ የማሻሻያ ለውጦችን አስመልክቶ ከመንግስት ከፍተኛ ልዑካን ቡድን ጋር ከግንቦት 3 እስከ 4 2010 ዓ.ም ውይይት ማካሄዱን ትላንት ይፋ ያደረገው መግለጫ ጠቅሰን መዘገባችን ይታወሳል። በወቅቱ የተባለው ስብሰባ መካሄዱን ከመንግስት በኩል ለማረጋገጥ ያደረግነው ሙከራ አልተሳካም። አልተሳካም ነው የኢትዮጵያ የፌዴራላዊ ዲሞክራቲክ ሪፐብሊክ መንግስት ዛሬ ይፋ ባደረገው መግለጫ መቀመጫውን ከሀገር ውጭ ካደረገውና የኦሮሞ ዴሞክራሲያዊ ግንባር ተብሎ ከሚጠራው ድርጅት ጋር ድርድር መጀመሩን አስታውቋል። ከኦዴግ ባለስልጣናት ጋር ቀደም ሲል ድርድር መካሄዱንም አረጋግጧል። የመንግስቱ መግለጫ የግንባሩ አመራሮች በቅርብ ቀናት ውስጥ አዲስ አበባ እንደሚገቡ ጠቅሶ ቀሪ ድርጅቶችም እንደሚያደርጉት ይጠበቃል ብሏል። መንግስት ወደፊት ህገ መንግስቱን ባከበረና ሰላማዊ በሆነ መንገድ በሀገራቸው የፖለቲካ እንቅስቃሴ ውስጥ ተሳትፎ ለማድረግ ከሚፈልጉ አካላት ጋር ለመወያየትና ለመደራደር ዝግጁ መሆኑን መግለጫው አብራርቷል። ዴሞክራቲክ ሪፐብሊክ ኮንጎ ውስጥ የኢቦላ ወረርሽኝ ዳግም ተከስቶ ለ19 ሰዎች ሞት ምክንያት መሆኑን የዓለም የጤና ድርጅት ደብልዩ ኤች ኦ ይፋ አደረገ። ድርጅቱ ዛሬ ሰኞ እንዳስታወቀው በሰሜናዊ ምዕራብ የኢኳተር ክፍለ ግዛት ውስጥ 39 ሰዎች ህመሙ እንዳለባቸው ታውቋል። ከነዚህ መካከል ሰባት የጤና ጥበቃው ማዕከል ሰራተኞች የሚገኙባቸዋል። የኮንጎ ጤና ጥበቃ ሚኒስትርና ደብልዩ ኤች ኦ እነዚህ በህመሙ የተያዙ ሰዎች አድራሻ እየፈለጉ የኢቦላ ክትባት ሙከራ በመስጠት ላይ መሆናቸውም ተገልጧል። ትናንት እሁድ የዓለም የጤና ድርጅት ልኡካን ቡድን የድርጅቱን ዲሬክተር ዶክተር ቴድሮስ አድሃኖም ገብረ ኢየሱስን ጨምሮ በአሁኑ ወቅት ህመሙ ያገረሸባትን የኮንጎዋን ቢኮሮ ከተማ መጎብኘቱም ታውቋል። ዩናይትድ ስቴትስ ቴል አቪቭ ይገኝ የነበረ የእስራኤል ኤምባሲዋን ወደ ዛሬ ወደ ኢየሩሳሌም በይፋ አዛወረች። እርምጃው ከፍልስጤማውያንን ስፋት ካለው የዓለም አቀፍ ማህበረሰብ ክፍል ጠንካራ ተቃውሞ ገጥሞቷል። ኢየሩሳሌም ውስጥ ይቆማል ለተባለው የአሜሪካ ኤምባሲ ህጽና ህንጻ መስሪያ ሰፊ ቦታ እየተፈለገ እንደ መሸጋገሪያ ሆኖ የሚያገለግለው ቀድሞ እዚያው የነበረ የቆንስላ ቢሮ እንደሚሆን ተገልጿል። ማምሻውን ከዚያው በደረሰን ዘገባ መሰረት ከእስራኤል የጸጥታ ኃይሎች ጋር በተፈጠሩ ግጭቶች ሰዎች ቢያንስ 41 ፍልስጤማውያን መገደላቸውና በመቶች የሚቆጠሩ መቁሰላቸው ታውቋል። አንድ የሰሜን ኮሪያ የልዑካን ቡድን ዛሬ ሰኞ ለውይይት ቤጂንግ መግባቱን የጃፓንና የደቡብ ኮሪያ ዜና አውታሮች ዘግበዋል። በሌላ ዜና በእስልምና የቀን መቁጠሪያ መሰረት የእምነቱ ተከታዮች ነገ ማክሰኞ የረመዳንን ጾም ቀን ይጀምራሉ። በዚህ የጾም ወቅት ከጧት እስከ ማታ ከእህል ከውሃ ይቆጠባሉ። ቁርአንንም ይቀራሉ። አድማጮች ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ የምትከታተሉት የካቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። በአዲስ አበባ በተለምዶ ሀና ማርያም ተብሎ በሚጠራው አካባቢ ከስድስት ሺህ በላይ ቤቶች መፍረሳቸውና ለመፈናቀል ለችግርም መጋለጣቸውን ነዋሪዎች ተናገሩ። ተበደልን ያሉ ነዋሪዎች ላለፉት ሁለት ዓመታት ለመንግስት አቤቱታ ሲያቀርቡ መቆየታቸውንና መፍትሄ አለማግኘታቸውን የቤት ማፍረስ ስራውም እስከዛሬ መቀጠሉን ይናገራሉ። በጉዳዩ ላይ የአዲስ አበባ ከተማ መስተዳደር አስተያየት ለማግኘት ጥረት አድርገን ነበር፣ አልተሳካልንም። መለስካቸው አመሃ ከአዲስ አበባ ተከታዩን ዘገባ ድርሶናል። በአዲስ አበባ ከተማ ደቡብ ምዕራብ አቅጣጫ በሚገኘው ነፋስ ስልክ ላፍቶ ክፍለ ከተማ ጠርዝ ላይ ልዩ ስሙ ሀና ማርያም በሚባለው አካባቢ መንግሥት ህገወጥ የቤት ግንባታ አካሂደዋል በሚላቸውና በከተማዋ አስተዳደር መካከል ላለፉት ጥቂት ዓመታት የቆየው ግጭት ሁነኛ መፍትሄ ያገኘ አይመስልም። ከሳምንት በፊት ይህ ግጭት እንደገና ተቀስቅሷል። በተለይ ባለፈው አርብ ግንቦት ሶስት ቀን 2010 ዓ.ም ከሁለት ዓመት በፊት እንደተደረገው ሁሉ መልሶ የማፍረስ ተግባር መከናወኑን ነዋሪዎቹ ለቪኦኤ ተናግረዋል። በዕለቱ ደርሷል ያሉትን ጉዳትም ያስረዳሉ። ድምፃቸውን የሰጡን እነዚህ በደሉ ደርሶብናል ያሉ ሰዎች ስማቸው ይፋ እንዳይደረግ ጠይቀዋል። ተጎጂዎቹ እንደሚሉት ከሆነ ከስድስት ሺህ ቤቶች በላይ ፈርሰዋል። ቃለ ምልልሱን የሰጡን ሰዎች ዛሬ ሲሉ ባለፈው አርብ የተፈጸመውን ድርጊት መግለጻቸው እንደሆነ አድማጮቻችን ይረዱልን አስቀድመን በትህትና እንጠይቃለን። በጣም ብዙ ቀጠና ነው። ኡራይል የሚባል አለ፣ ቀርሳ፣ ቆንቶማ፣ ጋሮዳ የሚባል አለ፣ ወረዳ አስራ አንድ አለ፣ ጨፌ ማንጎ የሚባል አለ፣ ግራ ሰፈር አለ፣ መሳይ ሰፈር የሚባል አለ። እና ይሄ ሁላ ሰፈር ይሄ የእኛ ኤሪያ፣ ግራ ሰፈርና ጋሮዳ የሚባለው ብቻ ከአንድ ሺ ዘጠኝ መቶ አባወራ በላይ የሚኖርበት ማንጎ ጨፍ የሚባለው ከሶስት ሺህ ምናምን አባወራ በላይ የሚኖርበት ይህ ማንጎ እንትን ቀርሳ ኮንቶማ የሚባለው ደግሞ ከዛ በላይ የሚኖርበት በጣም ብዙ ሺህ አባወራ የሚኖርበት ነበረ እና ይህ ሁሉ ፈርሷለው ምትለኛውን የዛሬ ሁለት አመት ሙሉ ለሙሉ ወድሞ፣ ምንም የሌላቸው ዜጎች ምንም በቃ ኪራይም መክፈል ያቃታቸው አቅመ ደካሞች፣ አሁንም ስራ የሌላቸው በልመና ላይ የተሰማሩ ዜጎች ወደ ልመና እንዲሰማሩ ነው ያደርጋቸው መንግስት። እነዚያ ዜጎች አማራጭ ስለሌላቸው እዛው ሸራ ወጥረው እንደ ጎጆ እንደ መቀለስም አድርገው ነበራ። ዛሬ ከሌሊቱ አስራ አንድ ሰዓት ላይ መጥተው በወታደር ከበው ዛሬ ህጻናቶች ታግተው ነው ያ ነገር የተከናወነው። ሙሉ ፈረሳ የተደረገው ማለት ነው። ሌላው የአካባቢ ነዋሪና በደሉ ደርሶብኛል ያለ ሰውም ይህንን ይበልጥ ይዘረዝረዋል። ቁጥራችን የጋራ ወዳ ሶስት ሺ ስምንት መቶ የግራር ሰፈር ሁለት ሺ አንድ ሺ ዘጠኝ መቶ የማንጎ ሰባት መቶ ስልሳ ነው ምናምን። ይሄ ማለት ሀና ማርያም አካባቢ ያሉ ናቸው። እነዚህ መንደሮች ሀና ማርያም አካባቢ በሁለት ሺ ስምንት ያፈረሷቸው አሁንም ድጋሚ እያፈረሷቸው ያሉት ማለት ነው። ከፈረሱ በኋላ ለምንድን ነው እናንተ እዛው የሆናችሁት የት እንሂድ፣ መለሳቸው ምን ምን ምን መፍትሄ እንዴት አልፈለጋችሁም ለማለት ነው። መፍትሄ ያልሄድንበት ቦታ የለም። ደብዳቤ እጃችን ላይ ደርሷል። ለምሳሌ ፐብሊክ ሰርቪስ ያለ ማስጠንቀቂያ በህገ ወጥ መንገድ ነው የፈረሰባቸው ብሎ ደብዳቤ ሰጥቶናል። የአዲስ አበባ ከተማ ምክር ቤት የሚመለከተው አካል ምላሽ እንትን ማነው መፍትሄ ይሳቸው ብሎ ደብዳቤ ጽፎልናል። አሁን ትላንትና ያዚያ ሶስት ስለዚያውም የሱ የነሱ የአዲስ አበባ ከተማ ምክር ቤት ጽፎልናል። ይሄ ሁሉ ደብዳቤ እጃችን ላይ ነው ያለው። ያለምንም ማስጠንቀቂያ ለመፍረሱ ስሟን ልትነግረኝ ያልፈለገችና የሶስት ልጆች እናት ነኝ። አለችም ደርሶብኛል የምትለውን ችግር ታስረዳለች። የእኔ ብቻ አይደለም በሺ የሚቆጠር ቤት ነው የፈረሰ፣ ግን እኛ እኛ በቃ የሚለውን የምንለውን ጠፍቶብናል። የምንሄድበት ቦታም አጥተናል። በጣም ተቸግረናል። መቼ ጀምሮ ነው ዛ ቤት የሰራሽው አንቺ? እኔ ከዘጠና አምስት አመት ንበት ጀምረ ባለትዳር ነሽ? አዎ ልጆች አሉሽ? ስንት ልጆች አሉሽ? ሶስት ልጆች ትምህርት ቤት ገብተዋል። በዚህ ምክንያት የደረሰብሽን ችግር ካለ እስቲ ተናገሪ የራስሽን። እኛእኛእኔ አሁን ለምሳሌ ስራ የለኝም የምኖርበት እሱ ደግሞ የሚያገኘው ገቢ በፊት ቤት ነበረን፣ አሁን ተከራይተን ነው የምንኖረው። ልጆች እናስተምራለን፣ ገቢያችንና ኑሯችን አይመጣጠንም። በጣም ተቸግረናል። ከሁለት ዓመታት በፊት ቤቷ በኃይል በፈረሰበት ወቅት የሆነውንና ከዚያ ወዲህም ያጋጠማትን ችግር እንደዚህ ትዘረዝራለች። ቤቱ ሲፈርስ ባለቤቶች ነበረ፣ ልጆች ነበሩ። እንዴት ነበረ? እስቲ ንገርኝ። ነበሩ ልጆችም ነበረኝ ባለቤትም ነበረ። እና አሁን በቃ ተከራይተን ነው የምንኖረው። ቤት ደግሞ ከሶስት ሺህ በታች የለም እኛ ደግሞ እሱም መከተል አልቻልንም። ቢያንስ አሁን እኔ ላይ ያለ የቤት ስራ የስድስት ወር ነው በየጊዜው እያገኘሁት ከስር ከስር ነው የምከፍለው እንጂ አንድ መክፈል አልችል። ምን መንግስት የለም መንግስት ማለት ህዝብ ነበረ። ይሄ ግን አይታወቅም ኢትዮጵያ ውስጥ እና በቃ ወይ ሌላ ሀገር የለንም የምንሄድበት። የተወለድነው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ መኖር አልቻልንም። ይህንን ደግሞ የሚያቀልም ሰው የለም። ኢትዮጵያ ውስጥ መተሳሰብ፣ የሚባል ወንድም፣ ሀገር የሚባል የለም። ያለውና ጉልበት ያለው ነው የሚኖረው። ከዛሬ ሁለት ዓመት በፊት የአዲስ አበባ አስተዳደር ከንቲባ ጽሕፈት ቤት ኃላፊ የነበሩት አቶ አስግድ ጌታቸውን ቪኦኤ በዚህ ችግር ዙሪያ አናግሯቸው ነበረ። በወቅቱ በሰጡት መልስ መንግስት በእርግጥ በችግር ምክንያት በሕገ ወጥ መንገድ መጠለያ የቀለሱትን ለይቶ መፍትሄ እንደሚሰጣቸው አቅሙ ያላቸው ሕጋዊ መንገድን በመጠቀም ቤል ሊሰሩ ሲችሉ በሕገ ወጥ መንገድ በአንድ ወይም በሌላ በኩል የመሬት ወረራ የሚያካሄዱትን ግን መንግሥት እንደማይታገስ መግለጻቸው ይታወሳል። በአሁኑ ወቅት የተፈጠረውን ሁኔታ የአዲስ አበባ ከተማ አስተዳደር እንዴት እንደሚመለከተው ለመረዳት ያደረግነው ተደጋጋሚ ጥረት አልተሳካም። ምላሹን እንዳገኘን ለማቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ሊቀመንበር አቶ በቀለ ገርባ በዚህ ባሳለፍነው ሳምንት ዋሽንግተን ዲሲ በሚገኘው ስቱዲያችን ተገኝተው ከዝግጅት ክፍላችን ጋር ሰፋ ያለ ውይይት አካሂደዋል። ሐሙስ ዕለት በቀረበው የመጀመሪያ ክፍል ቃለምልልስ ከማህበረሰብ ግልጋሎት ጀምሮ ስለቤተሰባቸው ሁኔታ የሰጡትን ማብራሪያ አካተናል። ውይይቱን ያደረጉት ከጽዮን ግርማ ጋር ሲሆን ለዛሬ ስለ እስር ሁኔታቸው ከተጠየቁበት በማብራራት ይጀምራሉ። በመጀመሪያው የእስር ጊዜ ከስንቅ ማቀበል ጀምሮ በጣም አስቸጋሪ ሁኔታን እንደተጋፈጡ ይነገራል። ከዛ በኋላ ግን ሁለተኛው የተሻለ የሚባል ነው። ያ የተሻለ የሚባለው ሁኔታ የመጣው እንግዲህ ያርሙኛል ካልሆነ እርስዎ በመታወቁት ነው፣ በመጀመሪያው ስር እርስዎ በመታወቁት ነው ወይስ የሰዎች የማህበረሰቡ የሕዝቦች አስተሳሰብ ለፖለቲከኞች የሚሰጠው መንግስትን ጥያቄ የሚጠይቁ ፖለቲከኞች ወይም መንግስትን ተጠያቂ የሚያደርጉ ፖለቲከኞች ያለው አመለካከት መቀየር የአስተሳሰብ ለውጥ መምጣት ነው። የትኛው ነው ብለው ያስባሉ? እኔ ምናልባት ሁለቱም ነው ብዬ አስባለሁ። መጀመሪያ ላይ ያው እኔ እንደ ታሰርኩ ባለቤቴን ከስራ አገለሏት፣ ከስራ አስወጧት። ስለዚህ በወቅቱ በጣም የሚያደናግጥ ነገር ነበረ። ልጆቹ ተማሪዎች ናቸው፣ አንድም ስራ የያዘ ሰው የለም፣ ቋጠር ነው ጥሪት የለም። ያው መምህርነት ስራ ነው ሁለታችን የምንተዳደረው የነበረው እና በሀገራችን ደግሞ ይታወቃል መምህርነት በንጽህናው እና በድህነቱ ነው የሚታወቀው። ንጹህ ነው፣ ነገር ግን ድሀ ነው መምህር እና ምንም አልነበረንም። ያ ትንሽ ስትሬስፉል ነበረ፣ አስደንጋጭ ነገር ነበረ። ነገር ግን ከዛ በኋላ በጣም በእምነት ላይ በእግዚአብሔር ላይ ያለን እምነት በጣም ትልቅ ነው። በተለያየ መንገድ እግዚአብሔር እንደሚረዳን ቃል ገብቶልናል፣ ያንንም ነገር አድርጎልናል። በአንደኛውም ዙር በዚህኛውም ዙር ምንም ከወትሮ ከድሮ የከፋ ነገር አንድም ጊዜ አልደረሰብንም። ልጆች አልተራቡም። ትምህርታቸውን አላቋረጡም። ትምህርታቸውን እንዲቀጥሉ ወዲያውኑ አንድ ሰው ነው አንድ ግለሰብ ነው፣ አባታቸው ከእስር እስኪፈታ ድረስ የእነዚህ ልጆች የትምህርት ክፍያ በእኔ ላይ ነው ብሎ ኃላፊነቱን ወሰደ። ሌላ ሰው ደግሞ ዩኒቨርሲቲ ያለው ልጄ የዚህ ልጅ ኃላፊነት የኔ ነው የሚል አንድ የቀድሞ ጓደኛዬ ደግሞ እንደዚህ ኃላፊነቱን ወሰደ። እንደዚሁ እያደረጉ ብዙ ሰዎች ከቤተሰቦቻችን ጎን ለመቆም ችለዋል። የማናቃቸውም የምናቃቸውም ሰዎች እጅግ በጣም በሚያስገርም ሁኔታ እስር ቤትም እየመጡ ይጠይቁኝ ነበረ። ማንም ሰው ሳይጠየቅ ቢውል እኔ ሳልጠየቅ የዋልኩበት ጊዜ አንድም ጊዜ ትዝ አይለኝም። ሁልጊዜ ሰዎች እየመጡ ይጠይቁኝ ነበር። በዚህም እግዚአብሔርን በጣም አመሰግናለሁ። የኢትዮጵያም ሕዝብ በእውነት ለነጻነት ያለውን ለትግል ያለውን ወኔ ለፍትህ ያለውን ፍላጎት በደንብ አድርጎ ያሳየበት ነው። በእስር ቤት ያለው መረዳዳት የእኔ ብቻ ሳይሆን እኛ ደግሞ ስንረዳ በአቅማችን ሌሎችን እንረዳለን። እንደዚህ አይነት ባህል እጅግ በጣም ተስፋፍቷል። እስር ቤት ውስጥ ሰው አንዱ ሁለት ሸሚዝ ያለው፣ ሌላው የተቀደደ ሸሚዝ የማይለብስበት ነው። እስር ቤት ተቀባብሎ፣ ተሳስቦ፣ ተከፋፍሎ የሚኖርበት ነውና ያንን ልብ እንዲኖረን እንደዛ አይነትም የመረዳዳት ስሜት እንዲፈጠር አድርጓል። ስለዚህ ሁለቱም ነው ብዬ ነው የማስበው። እኔ ሰውም በብዙ መንገድ ረድቶናል። መታወቂም ከዛ ጋር ተያዥነት አለው። ዋናው ነገር ግን ሰው ፍትህን ይፈልጋል። በዚህ ሀገር ውስጥ ነጻነትን ይፈልጋል። ለነጻነት የሚታገሉ ሰዎችን ያከብራል የሀገራችን ሕዝብ። ያ ነው ትልቁ እሴታችን። አሁን እያደበርን የመጣ ነው ነገር ከላይ ከላይ ከዚያ ከዚህ ሳይባል ለነጻነት የሚደረገውን ትግል መደገፍ መጀመሩ ነውና ያም ደግሞ የሰለጠነ ሕዝብ ጥሩ እሴት ነው። መልካም እሴት አድርጌ ነው የምወስደው። ስለዚህ የህዝቡ የመደገፍ ነጻነትን የመፈለግ ነገሩ እየጨመረ መጥቷል ነው ወይስ በፊትም ነበር? ነው በፊትም እንግዲህ ማን ማን እንደሆነ አይታወቅም። ለምሳሌ ልመና ራሱ በሚለምንበት ጊዜ እኮ አንዳንድ ጊዜ እያለው የሚለምን ሰው አለ። በዛ ምክንያት እያለው የሚለምን መሆኑን አንድ ጊዜ ካወቀ አንድ ሰው አቶ የሚለምነውን ሰው ሳይሰጠው ሊያልፍ ይችላል። ስለዚህ ምንድን ነው አሁን በቃ እነዚህ ሰዎች የሚታመኑ ናቸው ታጋዮች ናቸው ብሎ ማሰብ በጀመረበት ወቅት የመጠየቅ የማበረታታት ቤተሰቦቹንም የመጠየቅ ልምድ እያዳበረ መጣ። አሁን ሰዎች እዛ ውስጥ እንዳሉ እውነተኛ ትግል የሚያካሄዱ ሰዎች እንዳሉ መሆናቸውን ማመኑ ነው። በፊትም ነበረ። አሁን ግን በመረጃ እያረጋገጠ በሚሄድበት ጊዜ የበለጠ እምነቱን አጠናከረለት ብዬ ነው የማምነው ከስር ሲፈቱ ቀድሞ ሲፈቱና አሁን ሲፈቱ የነበረው ሁኔታ ግን በጣም የተለያየ ነው። የነበረው አቀባበል ስቴዲየም ድረስ ሄደው በከተማው ከንቲባ፣ በኦህዴድ በመንግስት ማለቴ ነው ድረስ አቀባበል እስከ ማድረግ የሚደርስ በጣም ትልቅ አቀባበል ነው የነበረውና እሱስ ከምን የመጣ ነው? እሱም አሁንም ምንድን ነው? አንደኛ ነገር መንግስት አሸባሪ ናቸው ወይንም ደግሞ ወንጀለኞች ናቸው ብሎ ያሰራቸው ሰዎች ወንጀለኞች አይደሉም አሸባሪዎች አይደሉም አለመሆናቸውንም ደግሞ መንግስትንም ደግሞ ህዝብ ያረጋገጠበት ነው ብዬ ነው የማምነው እኔ በፊትም ቢሆን ህዝቡ ፈርቶ ነው እንጂ ብዙ ሰዎች ንጽህና እንዳላቸው ይገነዘብ ነበረ ነገር ግን ያንን ፍርሃቱን ያስወገደበት ፍርሃቱን አስወግዶ ለነጻነት ያለውን ፍላጎት እና ድጋፍ ያሳየበት ያመለከተበት አርጌ ነው እኔ የምወስደው። ብዙ ሰዎች ደግሞ ምናልባት እውነተኛ አሸባሪ ልንመስላቸው የምንችላቸውም ሰዎች ቢኖሩ አሁን ግን ለካ እንደዚህ አይደለም ለካ እንዲህ ነው ብሎ መንግስት የሚሰራውን ነገር እያወቁ ከመሄዳቸው የተነሳ አሁን ወደ ልቦናቸው የመመለስ ወደ ትክክለኛ ጎዳና የመመለስ በአንጻሩ ደግሞ መንግስትን ልክ አይደለህም አንተ የምታረገው ነገር ልክ አይደለም። እነዚህ እናንተ እንደምትሉት አሸባሪዎችና አገር አጥፊዎች ሳይሆኑ ቀና ለሀገሪቱ መልካም የሚያስቡ መልካም ዜጎች ናቸው ብሎ ለመንግስት መልእክት ለማስተላለፍ ፈልጎ ይመስለኛል። ስለዚህ በሁለቱም መንገድ ሲታይ በጣም የሚያበረታታ ነው በሀገራችን ውስጥ ያለው ሁኔታ ብዬ ነው እኔ ለማለት የምችለው። የእስር ቤት ውስጥ ያለውን የማህበራዊ ሕይወት ሲገልጹ ከመካፈል አንዱ የአንዱን ከማካፈል ጀምሮ ያለው በጣም የተሳሰረ ጥሩ የማህበራዊ ግንኙነት ነው ብለዋል። እና እስር ቤት ከመግባቶት በፊት አልነበረኝም የሚሉት የማህበራዊ ግንኙነት እስር ቤት ከገባው በኋላ አዳበርኩት ወይም ያስተሳሰብ ለውጥ አመጣሁበት የሚሉት እርስዎ ቀድሞ ያልነበሩት እስር ቤት ያገኙት ነገር አለ? የነበረኝን እንዳዳብር አድርጎኛል። ምናልባት ሰዎችን የምንመለከትበት መነጽር፣ አንዳንድ ጊዜ የታሰረ ሰው ሁሉ ወንጀለኛ ሊመስል ይችላል። በእስር ቤቶች አካባቢ ብዙ ትኩረት አንሰጥም፣ እዛ አካባቢ ስላሉ ጉዳዮች ብዙ ነገር አንገነዘብም። እዛ ያሉ ዜጎች ምንም ከልክ ተገልለው እንደተቀመጡ ሁሉ ከሕሊናችንም የጠፉ ሆነው ነው የኖሩትና አሁን ያ ልክ እንዳልሆነ በአብዛኛው እስር ቤት ያሉ ሰዎች እንደውም መልካም አሳቢዎች፣ ቅን አሳቢዎች ለአገር የደከሙ ብዙ ዋጋ የከፈሉ ለመክፈልም ፍላጎቱ ያላቸው ሰዎች በእንዲህ አይነት ቦታ መኖራቸውን በደንብ እንድገነዘብ አድርጎኛል። ሰዎች አካባቢያቸው ውስጥ ያለውን ነገር ሳይሆን ከአካባቢያቸው ርቆ ተሰውሮ ያለን ነገር ማየትም አስፈላጊ መሆኑን አስተምሮኛል። ህይወት አንድ መንገድ ላይ ብቻ አለመሆኗን በተለይ የተሰወረን ነገር ፈልጎ የማግኘት የተሰወረ ነገር የጠፋ አለመሆኑን እንዲህ አይነት ነገርን እንዳያስተውል ነው እኔ ያደረገኝ። ብዙ ሰዎች አሁንም በሀገራቸው የደከሙ አሸባሪነትን ሲዋጉ የነበሩ የሄሊኮፕተር አብራሪዎች ከኛ ጋር የነበሩ ነገር ግን ዛሬ አሸባሪ ሆነው አሸባሪ ተብለው ተፈርጀው ቤት ተዘግቶባቸው ያሉ በመከራ ውስጥ ያሉ፣ በችግር ውስጥ ያሉ እንዲህ አይነት ሰዎች መኖራቸውን ምን ያህል የኢትዮጵያ ሕዝብ እንደሚያውቅ አላውቅም። እኔ ና የተሰወረ ነገር የማናቃቸው ብዙ ነገሮች፣ ብዙ ችግሮች በሀገራችን በየጓዳ ጎድጓዳው ያሉ በተለይ በእስር ቤቶች ያለው ነገር አስከፊ መሆኑን ነው እኔ በደንብ የተረዳሁትና ያየሁት እንደውም ይልቅስ ወንጀለኛው ውጭ ያለ ንጹህ ሰው በአብዛኛው እስር ቤት ያለ አርጌ እስካስብ ድረስ እስከ ማስብ ድረስ የደረስኩበት ነው የማየው። ከዛ ውስጥ ከተመለከትኩትና ና ከተማርኩት ነገር አንዱ ይሄ ነው። ሌላው ሰብአዊነትን ያዳብራል ለሰው መኖርን ለሰው መልካም መስራትን የእኛን እርዳታ የሚፈልጉ ከትንሽ እስከ ትልቅ በአቅማችን ሁልጊዜ አንድ ነገር ማድረግ የምንችል መሆናችንን በደንብ ነው የተረዳሁት። እኛ ካገኘነው እያካፈል ነው በምንሄድበት ጊዜ እነዚህ እነዚህ ነገሮች ያዳበርንበት ነው፣ በግሌም ያዳበርኩበት ነው ብዬ ነው የማስበው። ከእስር ከተፈቱ በኋላ ሀገር ውስጥ ለሚታተም አንድ መጽሔት ወይም ጋዜጣ በሰጡት ቃለ ምልልስ ለጎንደር የተለየ አመለካከት አለኝ ወይም ከጎንደር ጋር የተለየ ግንኙነት አለኝ የሚል ይዘት ያለው ቃለ ምልልስ ሰጥተዋል እና كسرويت بوها ل... ነው እስር ቤት ውስጥ ምንድን ነው እንደው እኔ ከሀይ ስኩል በኋላ የተማርኩት ባህር ዳር ነው። ባህር ዳር ስማር በጣም ብዙ ጓደኞች በአጋጣሚ የሆኑ የመጀመሪያውን ዶር መሸር ያደረግኩት በአብዛኛው ከጎንደር ልጆች ጋር ነበረ። ግንኙነታችን እጅግ በጣም እንደዚህ ተብሎ የሚገለጽ በቃል የሚገለጽ አይደለም። አንዳንዶቹ አሁንም እዚህ ዩናይትድ ስቴትስ ያሉ አሉ። ከብዙ መንገድ ከብዙ ርቀት መጥቶ የጠየቁኝም አሉ እዚህ ዲሲ ድረስ መጥቶ ባለፈው ጉብኝቴ እና ከዛ ጊዜ ጀምሮ ለጎንደር የነበረኝ ፍቅር እንደዛ ሆነው። አሁን በቅርብ ጊዜ ደግሞ እኔ ከታሰርኩ በኋላ ህዝቡ የኔንም ፎቶ ይዞ ፎቶግራፊን ይዞ ሰልፍ መውጣቱን ሰምቻለሁ፣ በብዙ ነገሮች ተረድቻለሁ እና እነዚህ እነዚህ ነገሮች የበለጠ በልቤ ውስጥ የተለየ ስፍራ እንዲኖረው አድርጓል። ጽዮን ከአቶ በቀለ ገርባ ጋር ያደረገችው ሙሉን ውይይት በፌስቡክ አት ቪኦ አማሪክ ላይ በድረገጻችንም እንደዚሁ አማሪክ አት ቪኦ ኒስ ዶት ኮም ላይ ታገኛላችሁ። ሙዚቃን ጋብዛችሁ Hãy đã lấy lại chi? Cứ thế đến ngày mil say nhau, nhau, nhau. nhau, nhau, nhau. nhau, nhau,

የጋቢና ዝግጅታችን ይቀጥላል። ወደ መጨረሻው ዘገባችን ስናልፍ በደርግ ዘመን የኢትዮጵያ ሕዝብ መዝሙርን ኢትዮጵያ ቅደሚ የተሰኘውን ግጥም የደረሱት አቶ አሰፋ ገብረ ማርያም ይኖሩበት በነበረው ላስ ቬጋስ ኔቫዳ አርፈው አስከሬናቸው ናቸው ወደ ኢትዮጵያ ተሸኝቷል። ሰለሞን አባተ የሚያውቋቸውን አነጋግሮ የሚከተለውን ዘገባ አልኳል። አሰፋ ገብረ ማርያም ተሰማ ከእሳቱ ከተማ ይሉ ነበር በየፊርማቸው አሉ የተቃጠለችቱ ከተማ የኔቫዳዋ ላስ ቬጋስ ነዋሪ የነበሩት መምህር፣ ገጣሚ፣ ደራሲ፣ የቋንቋዎች ሰው አሰፋ ገብረ ማርያም የጀግኖች እናትነሽ በልጆችሽ ኩሪ፣ ጠላቶችሽ ይጥፉ ለዘላለም ኑሪ እያስባሉም ወደ አንድ ትውልድ የሚጠጋን ኢትዮጵያዊ ዜጋ የሀገር ክብርና ፍቅር መግለጫ አበርክተው ኖረዋል። ኒውዮርክ የሚገኙት የሥነ አምልኮ የቋንቋዎችና የማኅበረሰብም ጥናት ሊቅ ፕሮፌሰር ጌታቸው ኃይሌ ወዳጄ ወንድሜ አቶ አሰፋ ገብረ ማርያም ብለው ባወጧት እጅግ የታጨቀ መልእክት ያዘለች ጽሑፍ የአቶ አሰፋ ገብረ ማርያምን መሳጭ ትዝታዎቻቸውን እንዲሁም ሐዘናቸውን ገልጸዋል። እግዜር ያጥናው አልኩና ስለ ወዳጃቸው ማንነት ጠየቋቸው። ገጣሚ ነው። ገጣሚዎች ብዙ ጊዜ ፈላስፋዎች ናቸው። ገጣሚ ነው። አሽሙር ይገባዋል፣ ምጸት ይገባዋል፣ ሰምና ወርቅ ይገባዋል። አንዳንድ ነገሮች ራሱም ሲናገር የሚያስደንቅ ከሆነ ሲነግረን፣ እሱም በሳቅ ጀምሮ ነው የሚነግረን ሌሎችም በሚናገሩበት ጊዜ ገና ጨዋታው ተነግሮ ሳያልቅ ነው የሚያገኘው እና የሚያደንቀው የሚስቀው። እንደዚህ ያለ ሰው ነበር እና ትልቅ ሰው ነው አቶ አሰፋ። ሰውን ደግሞ በሕይወቱ ሳለ ነው መከበር ያለበት እንጂ ካለፈ በኋላ ሳይሰማው ሳይደሰት ለካ ሰዎች አስተዋጽኦ ይሄን አውቀውልኛል ብሎ ደስታ ሳይኖረው ካለፈ በኋላ ብናከብረው ምን ዋጋ አለው ይል ነበረ። ትልቅ አስተሳሰብ ነው በጣም እና እኔም አሁን የሚቆጨኝ ለሱም ደግሞ እንደዚሁ በህይወቱ ሳለ አንዳጅ ነገር ሳናደርግለት በመቅረታችን በጣም በጣም ነው የሚቆጨኝ እና እንዲህ ያለ ሰው ነበረ አቶ አሰፋ። ግጥሞቹ፣ ጽሁፎቹ ብዙ ሰው ነክተዋል። ብዙ ሰው ያውቁታል፣ ያውቃቸዋል። አቶ አሰፋ ገብረ ማርያም ለወጣት ኢትዮጵያውያን የከፍተኛ ትምህርት ዕድል ያሰፉን ሰው እንደነበሩ በሶቪየት ኅብረት ዘመን በመስኮብ የኢትዮጵያ ዲፕሎማት የነበሩትና አሁን ዋሽንግተን ዲሲ አካባቢ የሚኖሩት አቶ አያልነህ እጅጉ ያስታውሳሉ። እኔ እንግዲህ እንደ ቀድሞ አጠራር ነው የምጠራው። ጋሽ አሰፋ ነበር ምለው የማቀው። ላለፉት አርባ ዓመታት ገደማ በሩሲያ ዋና ከተማ ሞስኮ ነው። ያስተዋወቀንም በጊዜው በኢትዮጵያ ኤምባሲ የትምህርት አታሼ በነበሩት አቶ ገበየ ኩምሳ አማካይነት ነበር። ከዛን ጊዜ ጀምሮ ለረጅም ጊዜ በቅርብ አውቀዋለሁ። ታላላቅ ሰዎች ናቸው ከሚባሉት አንዱ እንደነበር ባበረከታቸው የስነ ጽሁፍ ስራዎቹ ይታወቃል። እንደምታውቀው በተለይ በቀድሞ የኢትዮጵያ ብሔራዊ መዝሙር ድርሰቱ ምን ያህል ለኢትዮጵያና ሕዝቦቿ የነበረውን ራዕይ ወይም ህልም ያሳየበት ድንቅ ስራው በመሆኑ ማንነቱን በጉልህ ይገልጸዋልን ብዬ አምናለሁ። እንግዲህ የዛሬው የጋቢና ጉዞአችን በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን በትዊተር እንደዚሁ ሀሽታግ ጋቢና ቪወይም በመጠቀም እንቀበላለን። ስናስተናግዳችሁ ያመሸነው ጽዮን ግርማና ኖክ ሰማ ጊዜነን ዝግጅታችንን በቴክኒክ ያቀነባበረው ሞክ ቢል ያበሮ ጋር በመሆን እንሰናበታለን። መልካም ምሽት። ነገ እንገናኝ